የወጣቶች አለም ጤና ይስጥልኝ ውድ የወጣቶች አለም ዝግጅት ተከታታዮች የ12ተኛ ክፍል ብሔራዊ ፈተና ውጤት ካለፉት ሁለት ዓመታት ጋር ሲነጻጸር መጠነኛ መሻሻል አሳይቷል። ይሁንና አሁንም ፈተናውን ያለፉት 36409 ተማሪዎች ብቻ ናቸው። ለንጽጽር ያህል በዚህ በጀርመን የዶችቨለ ስቱዲዮ የሚገኝበት የኖርድራይን ቬስትፋልን ግዛት ባለፈው ዓመት ፈተና ከወሰዱ 80500 ገደማ ተማሪዎች 76500 ያህሉ ፈተናውን አልፈዋል። ጀርመንን ከኢትዮጵያ ጋር ማነጻጸሩ ከባድ ቢሆንም ኢትዮጵያ ውስጥ እንዲህ አነስተኛ ነጥቦች መመዝገብ የጀመሩት ባለፉት ሶስት ዓመታት ውስጥ ነው። በ2014 ዓም 33 በመቶ፣ በ2015 ዓም 32 በመቶ፣ በ2016 ደግሞ 54 በመቶ የማለፊያ ውጤቱን አግኝተዋል ተብሏል። ለውጤቱ ማሽቆልቆል ሰዎች የተለያዩ ምክንያቶችን ይሰጣሉ። ዲንሰፋ ሰፋ ሱሩር ይህ ውጤት እንደሚመጣ ጠብቄው ነበር ይላል። بتمرتو كوبز ወረዳና ዞን ወክሎ ይወዳደር የነበረ ተማሪ እንደነበር የገለጸልን ዲን ሰፋ እንደሚለው ከሆነ የትምህርት ጥራትን ለማምጣት አስራ ሁለተኛ ክፍል ሲደርሱ አስጨንቆ በማስፈተን ሳይሆን ከታች ተማሪዎች የሚያስፈልጋቸውን ነገሮች በማሟላት መሆን ነበረበት። አሁን መጨረሻ ላይ ለፈተና መምህር ምደባ ምናምን የሚወጣው ወጪ እታች ላለው ተማሪ የላቦራቶሪ ማቴሪያል የሚያስፈልገው መሰረታዊ ነገር ቢሟላለት በጣም ምርጥ ተማሪ ነበር የሚወጣ ልክ ከዘጠነኛ በኋላ ያለውን ብንለቀው እንኳን ሁላ ተማሪ ራሱ እየተፎካከር ነው የሚለው። ለምን በእኩል ደረጃ እኩል እውቀት ያለው ተማሪ ይወጣል። መጨረሻ ላይ እርስ በርሱ ይፎካከራል። እርስ በርሱ እልህ ነው የሚገባው። ማንም አያስኮርጅም። እኛ ታች ሆነን ስንማር ጎበዝ ተማሪዎች እርስ በርሳችን አንኮራርጅም፣ አናስኮርጅም። ለጎበዝ ተማሪ ለሰነፍ ተማሪ ምናስኮርጅ እናስኮርጅ ከሆነ ለምን ጎበዝ ተማሪ ይቀድመኛል፣ ይበልጠኛል የሚለው ነገር ስላለ ማለት ነው። በሜካኒካል ኢንጂነሪንግ ምሩቅ የሆነው ዲን ሰፋ ሌላም ወሳኝ ነው የሚለው ነገር አለ። ተማሪዎች አሪያ የሚሉት ሰው ያስፈልጋቸዋል። የታነጸ ተማሪ እንዲወጣ መሰረቱ የሚሆነው አንደኛ ነገር ደግሞ ተምረው በጥሩ ውጤት ያምለፉ ልጆች ጥሩ ደረጃ ላይ መቀመጥ አለባቸው። ጥሩ የስራ እድል ማግኘት አለባቸው። በአሁኑ ሰዓት በጣም በማድረግ የሚተሸልመው የወጡ ልጆች ከዩኒቨርሲቲ በትልልቅ ውጤት ተሸልመው የወጡ ልጆች በየአካባቢው አብደው ነው የምናያቸው። እኔ አሁን በህይወቴ የገጠመኝ ነገር ምንድነው፣ ሰፈር ላይ ብዙ ተማሪዎች እኔን አይተው ትምህርት ያቋረጡ አሉ። እኔ ለራሴ ትውልድ ገዳይ ነኝ የሚለው ለራሴ ለምን በጣም በጥሩ ውጤት ነበር ያለፍኩት። በሰፈር ላይ በጣም የምታወቅ ነበር ልጆች ለእነሱ አረያ መሆን ልጅ ነበርኩኝ። ሶ መጨረሻ ላይ ግን ስራ አጥቶኝ ለረዥም ሰዓት ስቀመጥ እነ እንትናት የደረሱ የልጆቹ ምራን በጣም ይነቀል። እንደውም የትምህርት ፍላጎታቸው ህጻናቶች በጣም እንዲወጣ የሚያደርገው አይምሯቸው አካባቢያቸው ላይ ከነሱ በፊት የነበረውን ጎበዝ ተማሪ የመጨረሻ ውጤት ውስጥ ያዩ ነው። አንዳንድ ሰዎች ለተማሪዎቹ መውደቅ ወይም አለማለፍ ብቃት ያላቸው መምህራን ስለማያስተምሯቸው ነው ይላሉ። በዚህ ላይ የምትላለ የመምህራናቹ ብቃት አለመኖር አለ። መምህር ብቃት ያለው መምህር እኮ አለ። እኔ አይቻለሁኝ። በህይወቴ ትምህርት ላይ እያለውኝ እስካሁን ድረስ የማደንቃቸው መምህራኖች አሉ። በጣም ጥሩ እውቀት ያላቸው መምህራኖች አሉ። አንደኛ መምህራኖቹ ደስተኛ መሆን አለባቸው ሲያስተምሩ። የተሟላ ነገር አለመኖር፣ ማቴሪያሎች አለመኖር፣ ላብራቶሪ ለምሳሌ መጽሐፉ፣ አብዛኛው ፓርት ላብራቶሪ ነው የሚያሳየው። እዛጋ የላብራቶሪ ማቴሪያ ከሌለ በቃ መምህሩን ቀልዶ ነው የሚያልፈው። የተለያዩ አካባቢዎች የሚገኙ መምህራንንም ጠይቀናል። የ12ኛ ክፍል ብሔራዊ ፈተና ውጤት እንዲህ አነስተኛ እንዲሆን ሚና የሚጫወቱ በርካታ ነገሮች አሉ ይላሉ። ስማቸውን መግለጽ የማይፈልጉ አንድ መምህር ከደቡብ ምዕራብ ኢትዮጵያ ዳውሮ ዞን፣ እሳቸው ከሚያስተምሩበት ትምህርት ቤት ያለፈ አንድም ተማሪ የለም። በመምህራን በኩልም ክፍተት አለ፣ በተማሪዎች በኩልም ክፍተት አለ። ገጠር ስለሆነ ምንም ያንን ከተማ አካባቢ ሰው እንዴት እንደሚፎካከር ኮምፒት እንደሚያደርግ አያውቁምና አያጠኑም። ይሄ ችግራቸው ነው። ከመምህራን በኩልም ከመንግስት የሚመጣው ጥቅማ ጥቅም በጊዜ ካለመከፈሉ የተነሳ ችግሮች አሉና ከዚህ አንጻር በመንግስት በኩልም ደግሞ በቂ መጽሐፍ፣ ሌላ አስፈላጊ ነገሮች ለተማሪዎች ያልተሟላ በመሆኑ የተነሳ በዚህ በዚህ ኬዝ ነው በተለይ በገጠራማ አካባቢ ማስተማርና ተማሪዎችን ብቁ ማድረግ ትልቅ ፈተና እንደሆነ ሌሎች መምህራንም ገልጸውልናል። የገጠር መምህራን ተማሪዎችን ቤት ድረስ እየሄድን ቀስቅሰን አምጥተን ነው የምናስተምራቸው የሚሉት ተከታዩ ስማቸውን ለዶይቼ ቬለ ብቻ የገለጹ መምህር ያጋጠማቸውን ገልጸውልናል። ከአንደኛ እስከ ስምንተኛ ክፍል በምናስተምርበት ሰዓት እኛ በተለይ ገጠር ትምህርት ቤት አካባቢ ተማሪዎች ትምህርት ቤት የሚመጡት ከአንድ ወር ከሁለት ወር በኋላ ቆይታ ነው ያቋርጣሉ። እንደፈለጋቸው ይቀራሉ። ከዛ በኋላ ወደ ትምህርት ቤት ይመጣሉ። እነዛ ተማሪዎች ደግሞ ከበላይ አካል ባሉት አመራሮች ማለት ነው ተማሪ መውደቅ የለበትም በግድ ታሳልፋላቸው የሚባል ጫና እኛ መምህራኖች ላይ ያለ በግድ እንዲያልፉ ማለት ነው ተማሪዎች። ከዛ እኛ ደግሞ ያው ለመኖር ስንል ለእንጀራ እስከሆነ ድረስ ዝም ብለን ያው እንዲያልሆን እናደርጋቸዋለን። ስምንተኛ ክፍል ላይ ሲፈተኑ ርዕሰ መምህር ገብቶ ይሰራላቸዋል። ወደ ዘጠኝ ወደ አስር ያልፋሉ። እንደዚህ እየተገፉ አስራ ሁለተኛ ክፍል ይደርሳሉ። አስራ ሁለተኛ ክፍል ላይ ደግሞ ያው የምታይ ውጤት ዘግባል ማለት ነው። በአማራ ክልል ምስራቅ ጎጃም ዞን የሁለተኛ ደረጃ አስተማሪ እንደሆኑ የገለጹልን መምህር አለባቸው እንደነገሩንም መምህራን ከበላይ አካላቶች ብዙ ጫና ይገጥማቸዋል። ስለሆነም ተማሪዎች በብዛት ኮርጀው አስራ ሁለተኛ ክፍል እንደሚደርሱ የሚያውቁት ነገር ነው ቁጥጥር ለአድርግ ካለ ይጠቆራል ወይ፣ የደረጃ እድገት የሚባል ነገር አለ ያንን ይቀጡታል። ዝም ብለህ ለምን አታሳልፍም የሚል ተጽዕኖ ውስጥ ስለሚመጣ በቃ እሱም ይተወዋል። በጋራ ነው የሚሰሩት። የተሻለ ተማሪ ካለ ያንን የተሻለ ተማሪ ውጤት በጋራ ነው አብሮ፣ የቡድን ስራ ነው የሚሆን። ፈተና ላይ ስሙላ ነበር ከዚህ በፊት እና የመውደቅ ውጤቱ ያው በተሻለ መጠን ነበር የዚያን ጊዜ ያው በጋራ ስለሚሰራ እንጂ የትምህርት ስርዓቱ የደከመ ወደ ስድስት አመት ሆኖታል። እንዳጠቃላይ በሀገሪቱ የደከመ ወደ ፖለቲካ ከገባ ጀምሮ የመጨረሻ አዘቅት ውስጥ የገባው ስድስት አመት ነው። በስድስት አመት ውስጥ ሶስቱን አመት ያው በየትምህርት ቤታቸው የተፈተኑት በጋራ ነበር የሚፈተን። ቁጥጥር የቁጥጥር ስርዓት የለም። ዝም ብሎ ላይ ስሙላ ፈተና ይባላል። በጋራ ይሰራል። እንደ ቡድን ስራ ይሰራል። ውጤቱ አለፈ ይባላል። ያን ያህል የሚወድቅ የለም ነበር። በዚያም ስለሆነም ያለፉት የሶስት ዓመታት ውጤቶች ብዙም የማይገርማቸው መምህር አለባቸው። አክለው እንደገለጹልን አሁን ላይ ትምህርት ቤቶች የፖለቲካ ስራ የሚሰራባቸው ቦታዎች መሆናቸው የትምህርት ማስተማር ፈተናውን የባሰ አድርጎታል። ዝም ብሎ ምን ያህል መምር ወደ ፖለቲካው የድርጅት አባል ነው ምን ያህል ተማሪ የድርጅት አባል ነው ወደሚል ወደዚያ ነው። አትሞስፌሩ የተቀየረ በነዚህ አምስት ስድስት ዓመታት፣ ወደዚህ ጀምሮ ትምህርት የሚባል በቃ ትኩረት የሚሰጠው የለም። አስተማሪውም ወደ ፖለቲካ ስራ እንዲገባ ነው ያደረጉት። ተማሪውም ወደዚያ፣ አጠቃላይ እነዚህ በዚያ ስራ ስለሆነ የትምህርቱ አጠቃላይ ሂደቱ እየደከመ እየደከመ መጣ። ተማሪውም ትኩረት አልሰጠውም፣ መምሩም ትኩረት አልሰጠውም፣ ወላጁም በዚያ ልክ። ከዚያ በኋላ ትምህርት የሚባል ነገር ዝም ብሎ ይስሙላው የሆነ የሰባተኛ ክፍል የሳይንስ አስተማሪ እንደሆኑ የገለጹልን መምህር ካለው ነባራዊ ሁኔታ አንጻር፣ እንደውም ዘንድሮ ያለፈው ተማሪ ቁጥር ብዙ ነው ባይ ናቸው። ስምንተኛ ክፍል ላይ ስማቸውን አይጽፉም። ስሙን የሚጽፍ በእንግሊዝኛ ተማሪ የለም። እንዴት ሆኖ ነው የአስራ ሁለተኛ ክፍል ማለፍ የሚችል? ስለዚህ የመጣው ውጤት እኔ ይበዛል ነው እንደ እኔ እንደ መምህር ማለት ነው። የመንግስት አካልም ያለው ላይ የአስራ ሁለተኛ ክፍል ያለውን ነው እታች ድረስ ይህ አሰራር ቢመጣ የሚገርምሽ ነገር ከክፍል አንድ ሁለት ተማሪ አያልፍም። ለአጭር ጊዜም ቢሆን በመምህርነት ያገለገሉት ሀብታሙ ካሳዬ ግን ይሄ ሁሉ ተማሪን አላዋቂ አድርጌ አልቆጥርም፣ ቢያንስ ከአንድ ትምህርት ቤት ጥቂት ጎበዝ ተማሪዎች አይጠፉም ይላሉ። ስለሆነም በ1363 ትምህርት ቤቶች ውስጥ አንድም ተማሪ በ2016 ዓ ም አለማለፉ አስገርሟቸዋል። እኔ በሁለት ሺ አስራ ስምንት ግራጁዌት እንዳርኩ እንኳ ከዩኒቨርሲቲ ከዛ እንደወጣሁኝ አስራ ሁለተኛ ክፍል ነበር ማስተማሪያ ጀመርኩ፣ ኢኮኖሚክስ እና ቢዝነስ ማለት ነው። በዛ በነበረበት ሰዓት ራሱ ምንም ጦርነት ባይኖረም ግን እንደ ሚኒመም ተማሪ የለም ከተባለ አስር ተማሪ አንድ ክላስ ውስጥ ቢያዝ ጎብዘሃል ሞካሪ ማለት ነው። ከዛ በተጨማሪ ደግሞ በቅርብ እዛ አዲስ አበባ ከመጣሁ እንኳ አስራ ሁለተኛ ክፍል አስራ ሁለት አስራ ስምንት ዲግሪ ጨርሼ አሁን ማሰር ከጨረስኩ በኋላ አስራኩኝነት ሳስተምር የድሮውን ጥያቄዎች ስሰጣቸው ቀለል አድርገው ነው የሚሰሩት። የመመለስ ብቃታቸው ጥያቄውን ፊት የነበረውን በደንብ ነው የሚሰሩት፣ በደንብ ይመልሳሉ። አሁን ግን ሰላሳ ምናምን ሺህ ነው ያለፈው የሚባለው እና ያ ሁላ ተማሪ ሰነፍ ነው ብሎ መደምደም አግባብ አይመስለኝም። በእኔ አስተያየት ቢያንስ ካሊ ትምህርት ቤት ውስጥ ሶስት አራት ስለማይጠፋ ያ ሁላ ትምህርት ቤት ጥሏል ብሎ መደምደም የሚቻል አይመስለኝም ምን ወጣት ናሆም ባለፈው ዓመት ነው ከዩኒቨርሲቲ የተመረቀው። እሱስ ለተማሪዎቹ ብቁ አለመሆን ችግሩ ምኑ ጋር ነው ያለው ይላል። በግልጽ የሚታዩ ችግሮች አሉ። ከእነዚህም መካከል በዋነኝነት የሚጠቀሱት አንደኛው የሰላም መደፍረስ እና የጸጥታ ችግር ነው። ተማሪዎቹ በአግባቡ ትምህርታቸውን ተከታትለው ወደሚቀጥለው ደረጃ መጠ ማለፍ ያልቻሉት ማለት ነው። ከጸጥታው ችግር ጋር ተያይዞ የመጣ ከፍተኛ የሆነ የኢኮኖሚ ችግር አለ። ስለዚህ ተማሪዎች በሙሉ አይምሯቸው ትምህርታቸውን ተከታትለው ውጤት ማምጣት አልቻሉም። የመንግስት ዩኒቨርሲቲዎች ባጀት አነስተኛ መሆኑንና ተማሪዎችን ለመመገብ አስቸጋሪ ሁኔታ ላይ እንዳሉ ባለፈው ዓመት የሰሙ አንዳንድ አስተያየት ሰጪዎች የከፍተኛ ትምህርት ተቋማት ተማሪዎችን ተቀብለው ማስተማር ስላልቻሉ ሆን ተብሎ ወደ ከፍተኛ ተቋም የሚገቡ ተማሪዎችን ቁጥር ለመቀነስ ሲባል የተወሰደ እርምጃ ነው ሲሉ ትምህርት ሚኒስቴርና መንግስትን የተቻሉ ባለፈው ዓመት ትምህርቱን አጠናቆ ከዩኒቨርሲቲ የወጣው ናሆም ይህንን ሀሳብ ሙሉ በሙሉ ባይጋረም ከፍተኛ ችግሮች ማስተዋሉን ገልጾልናል። በካምፓስ ውስጥ በከፍተኛ ዩኒቨርሲቲ ትምህርት ተቋማት ውስጥ ገብተሽ ብዙም አታገኛቸው ነገሮች አሉ። ሰው ብዙ ተማሪዎች ለችግር እየተጋለጡ ነው ያሉት። በዛ ሁኔታ ማለት ነው። መሰረታዊ ፍላጎት አታገኝም። ከሚበላ ከሚጠጣ ጀምሮ የተለያዩ ፋሲሊቲዎች የሉትም ያ ደግሞ አንድ ከኢኮኖሚ ችግር፣ ሁለተኛ ደግሞ ከሙስና ከፍተኛ የሆነ ሙስና አለ። ያለውን ሀብት በአግባቡ ያለመጠቀምና ለተማሪዎቹ ተደራሽ እንዳይሆን የማድረግ አለ። የ2016 የ12ኛ ክፍል መልቀቂያ ፈተና ውጤት ላይ ያተኮረው የዛሬው የወጣቶች አለም ዝግጅታችን ነበረ። ልደት አበበ ነኝ። ጤና ይስጥልኝ።